ስብሰባውን ዛሬ ያጠናቀቀው የብሔረ አማራ ዴሞክራሲያዊ ንቅናቄ ወይም በአዴን ማዕከላዊ ኮሚቴ አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር አድርጎ በድጋሚ መርጧል። በገጠሙን ችግሮችና በመንስኤዎቻቸው እንደዚሁም በመፍትሔው ላይ የሐሳብ አንድነት ማምጣት የስብሰባው ስኬት ነው ሲሉ የብአዴን ማዕከላዊ ጽሕፈት ቤት ኃላፊ አቶ ዓለምነው መኮንን በሰጡት መግለጫ አስታውቀዋል። በቅርቡ በሚካሄደው ጉባኤ ለኢህአዴግ ሊቀመንበርነት ደግሞም ለጠቅላይ ሚኒስትርነት ባአዴን እጩ ያቀርብ እንደሆነ ተጠይቀው እጩ የማግኘቱ ጉዳይ በተናጠል በአንድ ፓርቲ የሚሰራ ሳይሆን በኢህአደግ በአጠቃላይ በጋራ የሚወሰን ነው ብለዋል። የባአዴኑ የማዕከላዊ ጽሕፈት ቤት ኃላፊ አቶ ዓለምነው መኮንን እስክንድር ፍሬው ተጨማሪ አለው። ከጥር 12 ጀምሮ ሲካሄድ የቆየው የብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ማዕከላዊ ኮሚቴ ስብሰባ ነው ዛሬ የተጠናቀቀው። ስብሰባው የአገሪቱ ምክትል ጠቅላይ ሚኒስትር የሆኑትን አቶ ደመቀ መኮንንን ሊቀመንበር፣ የአማራ ክልል ፕሬዝዳንት የሆኑትን አቶ ገዱ አንዳርጋቸውን ደግሞ ምክትል ሊቀመንበር በማድረግ በድጋሚ መርጧል። እናም ከአመራር ሽግሽግ አንጻር የታየ ለውጥ የለም። የስብሰባው ስኬትም አመራሩ በአጠቃላይ ወደ አንድነት መምጣቱ እንደሆነ ነው በስልክ ያነጋገርኳቸው የባህዴን ጽህፈት ቤት ኃላፊ አቶ አለምነው መኮንን የሚያስረዱት የስብሰባው ስኬት ብለን የምናየው በገጠሙን ችግሮች እና የችግሮቹ መንስኤዎች እንደዚሁም የመፍትሄ ሀሳቦቹ ላይ የተሟላ መግባባት እና የሀሳብ አንድነት የመጣበት ስለነበር ይሄን ነው እንደ ትልቅ ስኬት የምንመለከተው ማለት ነው። ወደ መጨረሻ አካባቢ ሂስና ግለ ሂስ እንደ ተካሄደ አመራሮቹ በሶስት ወይም በሁለት ቡድን ተከፍለውም እየተከራከሩ ነው የሚሉ መረጃዎች በማህበራዊ ድረገጾችም በተለያየ መንገድ ሲወጡ ነበረ። ይህንን ማለት ህይወት ነው፣ አንድነት መፍጠር ችለናል ሲሉ የውይይቱ መድረኮች እንኳን አሁንና ብዙ ሀሳብ በሚነሳበት ዘኑን ቢሆን የባዕዴን መድረኮች ሰፊ የሀሳብ ክርክርና ውይይት የሚካሄድባቸው መድረኮች ናቸው። በአሁኑ ወቅትም ቢሆን ይዘናቸው በቀረብናቸው ጭምጦች ላይ ሰፊ ሀሳብ ክርክሮችና ውይይቶች ነበሩ። እነዛ ውይይቶች ብዙ የሀሳብ ገበያ የተካሄደባቸው ናቸው። ሂዶ ሂዶ ግን ጥሩ የሀሳብ መግባባት እና መተማመን የተደረሰባቸው ናቸው። ከዛ ተነስቶ ዘወትርም እንደምናደርገው ሁሉ በየግላችንም ያሉ ጥንካሬና ድክመቶች ተዳሰው የጋራ የሆኑበት ከዚህ ተነስተን የሕዝቦቻችንን ችግሮች በአጠቃላይ በስርአታችን ላይ የገጠሙ ችግሮች እንዴት ንፍታቸው የሚለውም ላይ ጥሩ የሀሳብ መግባባት የተደረሰበት ሁኔታ ነበር ብለን ነው የምናየ። የባህዴን ማዕከላዊ ኮሚቴ ስብሰባ የተጠናቀቀው የኢህአዴግ ጉባኤ በቅርቡ እንደሚጀመር እየተነገረ ባለበት ወቅት ነው። የኢህአዴግ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንደሚለቁ ይፋ ማድረጋቸው ደግሞ ጉባኤውን ይበልጥ ተጠባቂ አድርጎታል። የኢህአዴግ ሊቀመንበር ሆኖ የሚመረጥ ሰው በቀጥታ የአገሪቱ ጠቅላይ ሚኒስትር እንደሚሆን ያለፉ ልምዶች አሳይተዋል። ከዚህ አንጻር በአዴን እጩ ለማቅረብ ወስኖ እንደሆነ የጠየኳቸው አቶ አለም ነው ይህ በአንድ አባል ፓርቲ በተናጥል የሚደረግ እንዳልሆነ ነው ያብራሩት። ይሄ የኢህአዴግ የጋራ አጀንዳ ነው ብሎ ነው በአዴን የሚያምነው የባአዴን ግሉ አጀንዳ ብቻ ሳይሆን በኢህአደግ ደረጃ ያለ የጋራ አጀንዳ ነው። ኢህአደግ ስልጣንን የሚያይበት አተያይ ያለው ስልጣን የህብረተሰብ የለውጥ ማራመጃ መሆን አለበት ብሎ ነው የሚያምነው። በአጠቃላይ በሀገራዊ ለውጥ ውስጥ አመራር ሊሰጡ የሚችሉ ሰዎች በምክክር የኢህአደግ መክሮ በሚሄድበት አቅጣጫ ሊሄድ የሚችል እንጂ በአዴን በልዩ ሁኔታ ይሄ ይሁን ይሄ ይሁን የሚልበት ጉዳይ አይደለም ማለት ነው። ስለዚህ አቶ ከሌን ለዚህኛው ኃላፊነት ለኢህአዴግ ሊቀመንበርነት ወይ ለምክትልነት እናቅርብ በሚል የተካሄደ ውይይት የተደረሰ ውሳኔ የለም በስብሰባው። ይሄ ሊሆንም አይችልም። አንደኛ በብአዴን ታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው። ዞሮ ዞሮ የተጀመረውን የለውጥ ጉዞ ልማታዊ እና ዲሞክራሲያዊ ስርዓት ጉዞ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው? ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር በእርግጥ ኢህአደግ አመራር በተፈጥሮው እንደምታውቁት እና በዚህ አመራር ውስጥ ደግሞ አቀናጅቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ የምክክር ነው እንጂ በአዴኔ ብቻው ይሄ ይሁን ይሄ ይሁን የሚልበት የኋላ ታሪኩም እንደዛ አያሳይም። በምክክር ነው የምናደርገው ብለን ነው የምናምነው። እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው። ያለፉ አካሄዶችን የተመለከተ ሰው ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢህአዴግ ሊቀመንበር እንደሚሆኑ ቢገምት ለእውነታው የቀረበ ይሆናል። ኦህዴድ ትናንት ያካሄደው ስብሰባና ያደረገው ሽግሽግ ቀጣዩን ጠቅላይ ሚኒስትር አመላካች ተደርጎ የተወሰደው ከዚህ አንጻር ነው። ኦህዴድ በዚህ ስብሰባ የክልሉ ምክትል ፕሬዚዳንትና የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩትን ዶክተር አብይ አህመድን ወደ ሊቀመንበርነት ከፍ አድርጓል። የክልሉን ፕሬዚዳንት አቶ ለማ መገርሳን ደግሞ በምክትል ሊቀመንበርነት መርጧል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሰሞኑን ለዲፕሎማቶች በሰጡት ማብራሪያ የአዲሱ ጠቅላይ ሚኒስትር አሿሿም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ማብራራታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።